የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው ወይም ከየፓርቲዎቻቸው አቋም ጋር ቢጣረስ እንኳ እውነታን ለመመርመርና ስለ ሀቅ መቆም ምርጫቸው ይሆናል የሚል ታላቅ ተስፋ አለኝ ብለዋል። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚደንት ትናንት ይህንን አስተያየት የሰጡት ቦስተን ከተማ ውስጥ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይትድ ስቴትስ የተወካዮች ምክር ቤት ከክንዋኔዎቻቸው በአይነተኛነቱ ተለይቶ የሚታወቀውን የሀገሪቱን የጤና መርሃ ግብር የሚተካ አዲስ ፖሊሲ ባጸደቀ ከጥቂት ቀናት በኋላ መሆኑ ነው። ኦባማ ያን በርሳቸው የአስተዳደር ዘመን የጸደቀና በስማቸው የሚጠራ የጤና ፖሊሲ ለመሻርና ለመተካት ግፊት በማድረግ ላይ የሚገኙትን ተተኪያቸውን ዶናልድ ትራምፕን በስም ከመጥራትም ሆነ እርሳቸውን ከማመላከት ተቆጥበዋል። በዚህ ላይ የተጠናቀረ ዝርዝር ያለ ዘገባ አለን። ሄኖክስ ማግዜር ያቀርበዋል። ፕሬዚዳንት ኦባማ ሽልማቱን የተቀበሉት የተወካዮች ምክር ቤት አባላት እርሳቸው በሕግ እንዲጸድቅ ያስቻሉትን አፎርደብል ኬር አክት የጤና ዋስትና የሚተካ ረቂቅ ባጸደቁ ማግስት ነው። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ ም ያ ሕግ እንዲጸድቅ ድምፃቸውን የሰጡ የዲሞክራቲክ ፓርቲ የምክር ቤት አባላት በጀግንነት አወድሰዋል። የቀድሞው ፕሬዚዳንት በከፍተኛ የሪፐብሊካን ፓርቲ አባላት ተቃውሞ የምክር ቤት መቀመጫቸውን ቢያጡም ለህዝብ ጥቅም የቆሙ ናቸው ብለዋል። ፕሬዚዳንት ባራክ ኦባማ ኃይል ያላቸው በምቾት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ ለታመሙ ደካሞች ለሆኑ ይቆማሉ የሚል ተስፋ አለኝ። የቀድሞው ፕሬዚዳንት ባራክ ኦባማ ስለ ብሔራዊ የጤና ዋስትና ህግ የሚደረገው ክርክር አላበቃም ከማለት በስተቀር የተኳቸውንና አፎርደብል ኬር ወይም ኦባማ ኬር የተባለው የጤና ዋስትና ህግ እንዲሰረዝ በሌላ እንዲተካ የሚገፉትን ፕሬዚዳንት ዶናልድ ትራምፕን በስም አልጠቀሱም። ጆን ኤፍ ኬኔዲ ፕሮፋይል ኢን ከሬጅ ማለትም የጽናት ተምሳሌት ሽልማት 35ኛው የአሜሪካ ፕሬዚዳንት ኬኔዲ ተወዳጅ ባይሆንም መርህ ላይ የተመረኮዘ እርምጃ በመውሰድ ስልጣናቸውን ለማጣት ዝግጁ ስለነበሩ ነበሩ ስምንት ሴናተሮች በጻፉት ታሪክ የተሰየመ ነው። ከአሁን ቀደም ሽልማቱን ካገኙት መካከል ሁለት የዩናይትድ ስቴትስ ፕሬዚዳንቶች ጆርጅ ኤች ደብልዩ ቡሽ እና ጄራልድ ፎርድ፣ እንደዚሁም የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እና የቀድሞው የዩክሬን ፕሬዚዳንት Victor Yushchenko y gagne